ምስራቅ ወለጋ ነቀምት ከተማ ውስጥ ትላንት ሰኞ ማታ ሁለት ሰዎች በመንግስት የጸጥታ ኃይሎች መገደላቸውን የከተማዋ ነዋሪዎች ለቪኦኤ የገለጹ፣ የሆስፒታል ምንጮችም የሰዎችን መሞት አረጋግጠዋል። የኦሮምኛ ቋንቋ አገልግሎት ባልደረባችን ቱጂቤ ኩሳ ወደ ከተማዋ ደውላ ያጠናቀረችውን ዘገባ ዝርዝሩን ይዟል። ቆንጅታዬ ታቀርበዋለች። ኤቢሳ ዋቅ ጅራ እና መሐመድ ኡስማን የተባሉት ሁለቱ ሰዎች ጭንቅላታቸው ላይ ተመትተው በደረሰባቸው ከባድ ጉዳት ምክንያት መሞታቸውን ነው ነዋሪዎቹ የገለጹት። ትናንት የሁለት ሰዎች ህይወት አልፏል። አንደኛው የነቀምት ከተማ ነዋሪ ሲሆን፣ አንደኛው የትምህርት ደረጃውን ለማሻሻል የክረምት ኮርስ ሊከታተል የመጣ ነው። እነዚህ ሰዎች የተገደሉት በአጋዚ ጦር አባላት ተመተው ነው። አስከሬ ናቸው ወደ ነቀምቴ ሆስፒታል ተወስዷል። ሁለቱ ሰዎች በመንሳቢያ በህይወታቸው ላይ ይህ አደጋ ሊደርስ እንደ ቻለ የተጠየቁት ነዋሪዎቹ በከተማዋ ሶስት ስፍራዎች ቦምብ ፈንድቶ ጉዳት መድረሱን ተከትሎ ነው ብለዋል። ቦምብ ከፈነዳባቸው ቦታዎች አንዱ 07 ቀበሌ በሚባለውና አድማ በታኝ ኃይል የሰፈረበት አካባቢ መሆኑን ገልጸዋል ነዋሪዎቹ በነቀምቴ ሆስፒታል ምርመራ አድርገው የሰዎቹን መሞት ያረጋገጡትን ዶክተር በቃና ተፈሪን ቱጁቤ በስልክ አግኝታቸዋለች። ማታ አዳሪ ነበርኩ። ሰዎቹ መሞታቸውን ጽፌ ስማቸውን እንዲሞሉ ለተረኞች ሰጥቼ ወጣሁ። ከሌሊቱ ስድስት ሰዓት በኋላ ነው አስክሬኖቹ ሆስፒታል የደረሱት። ያመጧቸውም ፖሊሶች ናቸው። ጭንቅላታቸው ላይ ክፉኛ ተመትተው ነው ሁለቱም ሕይወታቸው ያለፈው የከተማዋ ነዋሪዎች። በአሁኑ ጊዜ በነቀምቴ ከተማ ከመንግስት መስሪያ ቤቶች በስተቀር ከትንንሽ የሻይ ቤቶች አንስቶ እስከ ትላልቅ የንግድ ድርጅቶች ድረስ ዝግ መሆናቸውን ተናግረዋል። ከነዋሪዎችና ከሆስፒታሉ ያገኘናቸውን መረጃዎች ይዘን ከሚመለከታቸው የመንግስት አካላት ስለ ጉዳዩ ምላሽ ለማግኘት የተደረገው ጥረት አልተሳካም።